መጽሐፈ ዕዝራ ምዕራፍ ስምንት በንጉሡ በአርጤክስስ መንግሥት ከእኔ ጋር ከባቢሎን የወጡ የአባቶች ቤቶች አለቆች እነዚህ ናቸው፣ ትውልዳቸውም ይህ ነው። ከፊንሐስ ልጆች ጌርሶን፣ ከኢታምር ልጆች ዳንኤል፣ ከዳዊት ልጆች ሐጡስ፣ ከሴኬንያ ልጆች፣ ከፋሮስ ልጆች ዘካርያስ፣ ከእርሱም ጋር መቶ አምሳ ወንዶች በትውልድ ተቈጠሩ። ከፋሃት ሞዓብ ልጆች የዘራእያ ልጅ ኤሊሆናይ ከእርሱም ጋር ሁለት መቶ ወንዶች። ከሴኬንያ ልጆች የየሕዚኤል ልጅ ከእርሱም ጋር ሦስት መቶ ወንዶች። ከአዲን ልጆች የዮናታን ልጅ ኤቤድ ከእርሱም ጋር አምሳ ወንዶች። ከኤላም ልጆች የጎቶልያ ልጅ የሻያ ከእርሱም ጋር ሰባ ወንዶች። ከሳፋጥያስ ልጆች የሚካኤል ልጅ ዝባድያ ከእርሱም ጋር ሰማንያ ወንዶች። ከኢዮአብ ልጆች የይህኤል ልጅ አብድዩ ከእርሱም ጋር ሁለት መቶ አሥራ ስምንት ወንዶች። ከሰሎሚት ልጆች የዮሴፍያ ልጅ ከእርሱም ጋር መቶ ስድሳ ወንዶች። ከቤባይ ልጆች ከቤባይ ልጅ ዘካርያስ ከእርሱም ጋር ሀያ ስምንት ወንዶች። ከዓዝጋድ ልጆች የሐቅጣን ልጅ ዮሐናን ከእርሱም ጋር መቶ አስር ወንዶች፣ ከኋለኞች ከአዶኒቃም ልጆች ስማቸው ይህ ነው። ኤሊፋላት፣ ይዑኤል፣ ሸማያ ከእነርሱም ጋር ስድሳ ወንዶች፣ ከበጉዋይ ልጆች ኡታይና ዘቡድ ከእነርሱም ጋር ሰባ ወንዶች። ወደ አህዋም ወደሚፈስስ ወንዝ ሰብሰብኋቸው። በዚያም ሦስት ቀን ሰፈርን። ሕዝቡንና ካህናቱን ስቈጥራቸው በዚያ ከሌዊ ልጆች ማንንም አላገኘሁም። ወደ አለቆቹም ወደ አልዓዛር፣ ወደ አርኤል፣ ወደ ሸማያ፣ ወደ ኤልናታን፣ ወደ ያሪብ፣ ወደ ኤልናታን፣ ወደ ናታን፣ ወደ ዘካርያስ፣ ወደ ሜሱላም ደግሞም ወደ አዋቂዎቹ ወደ ዮያሪብና ወደ ኤልናታን ላክሁ። በካሲፍያ ስፍራ ወደ ነበረው ወደ አለቃ ወደ አዶ ላኳቸው። ለአምላካችን ቤት አገልጋዮችን ያመጡልን ዘንድ በካሲፍያ ስፍራ ለሚኖሩት ለአዶና ለወንድሞቹም ለናታኒም የሚነግሯቸውን በአፋቸው አደረግሁ። በላያችንም መልካም በሆነው በአምላካችን እጅ ከእስራኤል ልጅ ከሌዊ ልጅ ከሞሖሊ ልጆች ወገን የነበረውን አስተዋይ ሰው ሰራቢያን ከእርሱም ጋር ዐሥራ ስምንቱን ልጆቹንና ወንድሞቹን አመጡልን። ደግሞም ሐሽቢያን ከእርሱም ጋር ከሜራሪ ልጆች ወገን የነበረውን የሻያንና ሐያውን ወንድሞቹንና ልጆቻቸውን ሌዋውያንንም እንዲያገለግሉ ዳዊትና አለቆቹ ከሰጠዋቸው ናታኒም ውስጥ ሁለት መቶ ሐያ ናታኒም አመጡ። እነዚህም ሁሉ በስም በስማቸው ተጠሩ። በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ምስቲክ ለንብረታችንም ሁሉ እንለምን ዘንድ በዚያ በአህዋ ወንዝ አጠገብ ጾም አወጅሁ። ንጉሡንም የአምላካችን እጅ በሚሹት ሁሉ ላይ ለመልካም ነው ኃያላኑን ምስቲክ ኃይሉና ቍጣው ግን እርሱን በሚተዉ ሁሉ ላይ ነው ብለን ተናግረን ነበርና፣ በመንገድ ካለው ጠላት ያድኑን ዘንድ ጭፍራና ፈረሰኞች ከንጉሡ እለምን ዘንድ አፍሬ ነበርና። ስለዚህም ነገር ጾምን፣ ወደ እግዚአብሔርም ለመንን፣ እርሱም ተለመነን። ከካህናቱም አለቆች ዐሥራ ሁለት ሰዎችን ሰራቢያንና ሐሸቢያን ከእነርሱም ጋር ዐሥር ወንድሞቻቸውን ለየሁ ንጉሡና አማካሪዎቹ አለቆቹም በዚያም የተገኙት እስራኤል ሁሉ የቀረቡትን ለአምላካችን ቤት የቀረበውን ብሩንና ወርቁን ዕቃውንም መዝኜ ሰጠኋቸው። ስድስት መቶ አምሳ መክሊት ብር አንድ መቶም መክሊት የብር ዕቃዎች አንድ መቶም መክሊት ወርቅ ሐያም በለሺህ ዳሪክ የወርቅ ጽዋዎች ሁለትም እንደ ወርቅ የከበሩ ከጥሩ ከሚያንጸባርቅ ናስ የተሠሩ ዕቃዎች መዝኜ በእጃቸው ሰጠሁ። እኔም እናንተ ለእግዚአብሔር ተቀድሳችኋል፣ ዕቃዎቹም ቅዱስ ናቸው፣ ብሩና ወርቁም ለአባቶቻችን አምላክ ለእግዚአብሔር በፈቃድ የቀረበ ነው በካህናትና በሌዋውያን አለቆች በእስራኤልም አባቶች ቤቶች አለቆች ፊት በኢየሩሳሌምም በእግዚአብሔር ቤት ጓዳዎች ውስጥ እስክትመዝኑ ድረስ ተግታችሁ ጠብቁ አልኋቸው። ካህናቱም ሌዋውያኑም ወደ ኢየሩሳሌም ወደ አምላካችን ቤት ይወስዱት ዘንድ ብሩንና ወርቁን ዕቃዎቹንም በሚዛን ተቀበሉ። በመጀመሪያውም ወር በዐሥራ ሁለተኛው ቀን ወደ ኢየሩሳሌም እንሄድ ዘንድ ከአህዋ ወንዝ ተነሣን። የአምላካችንም እጅ በላያችን ነበር። በመንገድም ከጠላትና ከሚሸምቅ ሰው እጅ አዳነን። ወደ ኢየሩሳሌምም ደረስን። በዚያም ሦስት ቀን ተቀመጥን። በአራተኛውም ቀን ብሩና ወርቁ ዕቃዎቹም በአምላካችን ቤት በካህኑ በአርዮ ልጅ በሜሪሞት እጅ ተመዘኑ። ከእርሱም ጋር የፊንሐስ ልጅ አልዓዛር ነበር። ከእነርሱም ጋር ሌዋውያን የኢያሱ ልጅ ዮዛባትና የቢንዊ ልጅ ኖዓድያ ነበሩ። ሁሉም በቁጥርና በሚዛን ተመዘነ። ሚዛኑም ሁሉ በዚያን ጊዜ ተጻፈ። ከምርኮም የወጡት ምርኮኞች ለእስራኤል አምላክ ለሚቃጠል መሥዋዕት ስለ እስራኤል ሁሉ ዐሥራ ሁለት ወይፈኖች፣ ዘጠና ስድስትም ዐውራ በጎች፣ ሰባ ሰባትም ጠቦቶች፣ ለኀጢአት መሥዋዕት ዐሥራ ሁለት ዐውራ ፍየሎች አቀረቡ። ይህ ሁሉ ለእግዚአብሔር የሚቃጠል መሥዋዕት ነበረ። የንጉሡንም ትእዛዝ በወንዙ ማዶ ላሉት ለንጉሡ ሹማምንቶችና ገዦች ሰጡ። እነርሱም ሕዝቡንና የእግዚአብሔርን ቤት አገዙ።